ጉጥን አብንድ አና ሌና በርቦክ ጉ አን አርሚን ላሸት ን ጉን አብንድ ኦላፍ ሾልዝ መንግስት አንጌላ ሜርክልን ለመተካት በምርጫ የሚወዳደሩት ሶስት እጩዎች ባለፈው እሁድ በቀጥታ የቴሌቪዥን ስርጭት ክርክር ገጥመው ነበረ። ከሶሻል ዴሞክራቶቹ ኦላፍ ሾልዝ፣ ከክርስቲያን ዴሞክራቶች ህብረት አርሚላ ሼት እንደዚሁም ከግሪን ፓርቲ ወይም አረንጓዴው ፓርቲ አናሌና በርቦክ ሶስቱ እጩች ናቸው። ክርክሩ እንዴት ነበር ይልማ? ክርክሩ እንደተለመደውና እኛ ድሮ እንደምናውቀው በዛን ጊዜ ደግሞ ሶስት ፖለቲካ ድርጅት መሪዎች ብቻ ሳይሆን ሁለት ነበር የሚቀርቡት ኃይለኛ እና ደግሞ ፊት ለፊት የሆነ ማንነትን የሚታይበት መድረክ አድርገው አንደኛው ሌላውን ድክመቱንም ስህተቱን የሚያሳይበት ነበር እንደዚህ አይነት ሆኖ አይደለም የሚያየሁት ትንሽ ፈዘዝ ያለ ነው ትንሽ ለዘብ ያለ ነው እንዲያውም ከናካቴው አንዳንድ ሀተታ አቅራቢዎችም እንደጻፉት ከሶስቱ ልዩነቱ ምንድን ነው ብሎ አንድ እንግዳ የሆነ ሰው የሚጠይቅበት ነው ነገር ግን ጀርመኖች ከአስራ ስድስት ዓመት የወይዘሮ አንገላ ሜርክል የቻንስለር ዘመን በኋላ የፈለጉትና የሚሄዱት መንገድ ለዘብ ባለ ነገሮችን ቀስ ብሎ በመራመድና በማየት በአውሮፓና በአለምም ያላቸውን ቦታ ደግሞ ከቁጥጥራቸው ውጭ እንዳይወጣ የሚያደርጉበት ትንሽ ምሳሌ የሚታይበት ሁኔታ ሆኖ ነው ያገኘሁት። ሆኖም ግን የክርስቲያን ዲሞክራቱ ፓርቲ እጩ አርሚን ላሸት ሙከራ አድርገው ነበር ከአንዴም ሁለቴ። የሶሻል ዲሞክራቱን እጩ ሚስተር ኦላፍ ሾልስን የገንዘብ ሚኒስቴር ናቸው። ከዛን ቀን ሁለት ቀን ቀደም ብሎ ፖሊሶች መጥተው አንዳንድ ሰነዶችን ወስደው ነበር። የገንዘብ የሚጠፋበት የንግድ ነገሮችን የሚያካሂዱ አላንዳንድ ማረጋገጫ እና መጨበጫ የወሰዱትን እርምጃ ለማጣራት በሚል በተለይ ኮሎኝ አካባቢ ከቦንን ራቅ የማይለው የሄዱበት ቦታ ነው። ያ ነገርን አንስተው የሶሻል ዴሞክራቱን እጩ ለማጥቃት ደካማ ነው የሚለውን አስተያየት ህዝቡ እንዲይዝ ለማድረግ ሞክረው ነበር። ነገር ግን እሱም አልተሳካም። ምክንያቱም ሰውየው የተወረወረውን ነገር ጎንበስ ብሎ ወይም ዞር ብሎ ነው ያሳለፉት። ዝርዝር ነገር ውስጥ አልገባም፣ ይሄንን ወደፊት ህግ ነው የሚያየው ፍርድ ቤት። ስለዚህ ይሄ አሁን ቦታው አይደለም ብሎ ነው ያመለቱት። ዘጠና ደቂቃ የፈጀው ክርክር ሲጠናቀቅ ኢንፍራቴስት ዲማ የተባለ የጥናት ተቋም ካነጋግራቸው 1500 ሰዎች መካከል 41 በመቶ ኦላፍ ሾልዝ የበለጠ አሳማኝ ሆነው እንዳገኟቸው ምላሽ ሰጥተዋል። ይሄ በምዕራባውያኑ ኦፒኒየን ፖል የሚባለው መሆኑ ነው። 27 በመቶ አርሚን ላሸት፣ 25 በመቶ ደግሞ አናሌና ቤርቦክ አሳማኝ ሆነው እንዳገኟቸው መልስ ሰጥተዋል። የዚህ ክርክር ተጽዕኖ ምንድን ነው በድምፅ ሰጪዎች ላይ ስለ መጪው ምርጫስ ምን ይናገራል? መቼም ያልታሰበ ክስተት ነው የተደረገው። የሶሻል ዴሞክራት እጩ ሚስተር ኦላፍ ሾልስ ተስፋ ያላቸውም የትም ሊሄዱ አይችሉም። እንዳውም ሶሻል ዴሞክራቶቹ ከፖለቲካ መድረክ ላይ ወድቀው ቦታውን ወይ ለአረንጓዴዎቹ ወይም ለሌሎቹ የሰጡበት ዘመን ነው ተብሎ ያለፉትን አመት ሲወራ ነበር። ባልታሰበ ሁኔታ ሚስተር ኦላፍ ሾልስ በህዝብ ዘንድ ተወዳጅ ሆነዋል። ረጋ ብሎ የሚናገሩ ፖለቲከኛ ናቸው እና ደግሞ የስራ ልምምድ አላቸው ተብሎ ነው። እንደምናውቀው ምክትል ቻንስለርም ናቸው። ሚኒስትር ሆነውም ሲሰሩ የሚታወቁት ለረዥም ጊዜ ነው። ስለዚህ አንድ ከውጭ የጀርመንን በተለይ የበርሊንን የፖለቲካ መድረክ የማያውቅ ሰው ከምናመጣ ይሄንኑ የምናውቀው ሰው ሊሆን ይገባል ቢሆንም ያዋጣል የሚል መንፈስ ነው የተነሳው። ወይዘሮ ቤርቦክ የስራም ልምምድ የላቸውም፣ ኃላፊነትንም ተሸክሞ የሰሩበትም አንድ የሚኒስትርን ቢሮ የለም። እርግጥ አርሚን ላሸት ኖርዳን ቬስትፋልን ጠቅላይ ሚኒስትር ናቸው። ያም ቢሆን በቅርብ ጊዜ ነው ኃላፊነቱን ተቀብሎ የጀመሩት አራት ዓመታቸው ቢሆን ነው። ስለዚህ ያለውና ነገሩን የሚያውቅ የቆየ ሰው ሊሆን ይችላል የሚል ነው። ከዛ አልፎም ደግሞ ሚስተር አርሜላሸት ሸትም አንስተው ጀርመን ወደ ግራ እያዘነበለች ነው የሚለውን ነገር ነው ያነሱት። ወጣቱ ትውልድ ሌፍቲስቶቹን የሚመርጡት ዲ ሊንከን፣ ወጣቱ ትውልድ አረንጓዴውን የሚመርጡት እና ሶሻል ዴሞክራቶቹ አንድ ላይ ሆነው ከአስራ ስድስት ዓመት የአንገላ ሜርክል አገዛዝ በኋላ አዲስ ነገር ማምጣት ይችላሉ የሚል ነው የአየር ጉዳይ አለ። እንደምናውቀው ብዙ ሪፎርም መደረግ አለባቸው የሚባሉ አሉ። የጡረታ ጉዳይ አለ። የሰራተኞች ደመወዝ ጉዳይ አለ። እነዚህን እነዚህን ግራ የሆኑት ሶሻል ዲሞክራቶቹ፣ ግሪኖቹ እና ዲሊንክ የሚባሉት አንድ ላይ ለውጥ ሊያመቱ ይችላሉ የሚል ነው። ግን አብዛኛው የጀርመን ሕዝብ ወስነዋል። ግማሾቹ በኮሮና በሽታ የተነሳ በደብዳቤ የምርጫ ወረቀታቸውን ልከዋል። ግማሾቹ በግልጽ ሶሻል ዲሞክራቶች እንመርጣለን ብለዋል። የተወሰኑት የክርስቲያን ዲሞክራቶቹን፣ አረንጓዴዎችን እንመርጣለን ብለዋል። አሁን የቀረው ሀያ ሁለት ከመቶ የሚሆነው ነው አሁን የሚቀሩትን ሶስት ሳምንትም የዚህም የቴሌቪዥንም ፊልሚያም የተካሄደው ሁለት ከመቶ የሚሆነውን ወላዋ የሆነውን ማንንም መምረጥ ገና ውሳኔውን ያልሰጠውን የህዝብ ክፍል ለመሳብ እና ለማሸነፍ ነው። ከሁለት ሳምንት በኋላ ይለይላቸዋል። ይልማ፣ በጣም አመሰግናለሁ። መልካም ጊዜ።